america adams radio dave የኢትዮጵያ መንግሥት አሸባሪ የሚለውን የታጠቀ ቡድን እንደሚጠቀምበት የገለጸውን መቀሌ የሚገኘውን የመከላከያ መሰልጠኛ ተቋም ዛሬ በአየር መምታቱን አስታወቀ። በሌላ በኩል ትላንት መቀሌ ከተማ ውስጥ እንደተፈጸመ በተገለጸ የአየር ድብደባ 15 ሰዎች መቁሰላቸውን በመቀሌ አይደር ሪፈራል ሆስፒታል ሕክምና በመከታተል ላይ የሚገኙ ታካሚዎች ከዚያ ለሚገኘው ዘጋቢያችን ተናግረዋል። በሌላ ዜና የኢትዮጵያ መከላከያ ሚኒስቴር የህዝብ ግንኙነት ክፍል ዛሬ ባወጣው መግለጫ አሸባሪው ህወሀት ሲል የጠራውና ራሱን የትግራይ መንግስት እያለ የሚጠራው አካል የትግራይን ህዝብ ከህፃን እስከ አዋቂ ለወረራ በማንቀሳቀስ በወሎ ምርስ አቅጣጫና በሐራ ጭፍራ በኩል አሰማርቷል ብለዋል። አዲሱ የአማራ ብሔራዊ ክልል መንግስት ፕሬዚዳንት ዶክተር ይልቃል ከፋለ ስራቸውን ከጀመሩ አንስቶ የመጀመሪያቸው የሆነውን በዛሬው ዕለት የሰጡትን መግለጫ ጨምሮ አዲስ አበባ ከመቀሌና ከባህር ዳር የተጠናቀሩ ዘገባዎችን ይዘናል። በዕለቱ አቢይ ርዕስም ይቀርባሉ። ሐሙስ ጥቅምት 11 2014 ዓ ም ጤና ይስጥልኝ። እንደምናመሻችሁ ክቡራትና ክቡራን አድማጮችና ተመልካቾቻችን፣ አስተናጋጃችሁ አሉላ ከበደ ነኝ። በራዲዮ ቴሌቪዥን ፕሮግራማችንን በሳተላይት ለምትከታተሉ ተመልካችና አድማጮቻችን በኢትዮ ሳት ላይ ታገኙናላችሁ። ከእለቱ ዜና አቅራቢ ቆንጅታየ፣ ከቴክኒክ አቀናባሪው ብርሃነ ኃይሉ፣ ከቴክኒክ መሐንዲሱ ሚሻ ድብንስኪና በማኅበራዊ መገናኛ ገጾቻችን አሰናጇ አባየው ገበያው፣ ከእለቱ ዋና አዘጋጅ ጽዮን ግርማ እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ዘጋቢዎቻችንና ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንገልቃለን። አሁን የሰዓቱን የዓለም ዜና እንደምናመሻችሁ፣ አድማጮች ዜናውን የማሰማችሁ ቆንጅ ይታየ ነኝ። የደቡብ ሱዳን መንግስት የመብት ተሟጋቾችንና ጋዜጠኞችን ቤተሰቦቻቸውንም ጭምር ያዋክባል በማለት በሀገሪቱ የተመደበው የተባበሩት መንግስታት ድርጅት የመብቶች ኮሚሽን ከሷል። በደቡብ ሱዳን የመንግስታቱ ድርጅት የሰብአዊ መብቶች ኮሚሽን ቢሮ በዚህ ሳምንት ባወጣው መግለጫ የሀገሪቱ መንግስት ጋዜጠኞችንና የመብት ተከራካሪዎችን እንቅስቃሴ ይገድባል፣ ስራቸውንና ገንዘባቸውን ኢላማ አድርጎም ያጠቃቸዋል ብሎታል። ወከባው ቀድሞውንም የተጓተቱትን በጸብ በሚፈላለጉ አንጃዎች መካከል ሰላም እንዲወርድ የሚደረጉ ጥረቶች ይበልጡን የሚያደነቃቅፍ እንደሆነ የድርጅቱ ሰብአዊ መብቶች ቢሮ አሳስቧል። ወደ ኮቪድ-19 ዜና ስንሸጋገር እስራኤል ውስጥ አንድ የ11 ዓመት ልጅ ላይ በፍጥነት ተላላፊ የሆነው የኮሮና ቫይረስ ዝርያ የዴልታ ልውጥ ዝርያ እንደተገኘ ተገለጠ። ኤ ዋይ 4.2 የሚል ስያሜ የወጣለት አዲሱ የዴልታው ልውጥ ዝርያ ዓይነት በዓለም ዙሪያ ተመራማሪዎች በቅርበት እየተከታተሉት መሆኑ ተገልጿል። የእስራኤል የጤና ባለስልጣናት ከሞልዶቫ ወደ ቴላቪቭ በቤንጉሪዮን አውሮፕላን ጣቢያ በኩል በገባው ልጅ ላይ አዲሱ የዴልታ ልውጥ ዝርያ ቫይረስ እንደተገኘ በዚሁ ሳምንት ውስጥ ነው ያስታወቁት። ዴልታ ፕለስ የሚባለው አዲሱ የዴልታ ቫይረስ ዝርያ እንግሊዝ ሩሲያና ዩናይትድ ስቴትስ ውስጥም ተከስቷል ተብሏል። ሳይንቲስቶች ይህን ራሱን ቀይር አድርጎ ብቅ ያለ ዴልታ በዓለም ዙሪያ ባለፉት ጥቂት ወራት ለብዙ ሰዎች መጋለጥ ምክንያት ከሆነው ከቀደመው የደልታው አይነት በይበልጥ የሚተላለፍ ይሆን እንደሆነ እንዲሁም በክትባት ያለመበገር ባህሪ ያሳይ እንደሆን ለጊዜው ከድምዳሜ አልደረሱም። የዓለም የጤና ድርጅትም ትኩረት የሚያስፈልገው ወይም አሳሳቢ ብሎ አልፈረጀውም። ይህ በዚህ እንዳለ ህንድ ለባለ ዝቅተኛ ገቢ ሀገሮች የኮቪድ ክትባት ለማዳረስ ለሚሰራው ለኮቫክስ ማቅረብ የነበረባትን ክትባት እንዳዘገየችው ሮይተርስ ዘግቧል። በሌላ የኮቪድ-19 ክትባት ዜና ደግሞ ዩናይትድ ስቴትስ ለ100 የዓለም ሀገሮች የላከችው ክትባት መጠን 200 ሚሊዮን መሙሏቱ ተዘግቧል። ዋይት ሀውስ ይህ ፕሬዚደንት ባይደን ዩናይትድ ስቴትስ ለዓለም የኮቪድ ክትባት የሚያገኝበት ማከማቻ ትሆነዋለች ሲሉ የገቡትን ቃል ያሳካ ብሎታል። የዩናይትድ ስቴትስ ዓለም አቀፍ ልማት ተራድኦ ዩኤስኤአይዲ ዋና አስተዳዳሪ ሰማንታ ፓወር በበኩላቸው ዛሬ አሜሪካውያንን የሚያኮራ 200 ሚሊዮን ምክንያት አግኝተናል ብለዋል። ታይቶ በማያውቅ ቁጥርና ፍጥነት ይህንን በዓለም ዘመናዊ ታሪክ ከገጠሟት ወረርሽኞች ሁሉ የከፋውን ወረርሽኝ ለመዋጋት በተያዘው ጥረት ዩኤስኤአይዲ በግንባር በመሰለፉ ኩራት ይሰማናል ብለዋል ሳማንታ ፓወር። በሌላ የኮቪድ ክትባት ዜና ዘ ጋርዲያን ጋዜጣ እንደዘገበው ለዓለም እጅግ ድሃ ሀገሮች ለመለገስ ቃል ከተገባው የኮቪድ ክትባት ውስጥ እስካሁን የደረሰው ከሰባት ክትባት አንድ ብቻ እንደሆነ አንድ ሪፖርት ጠቁሟል። ኦክስፋምንና አምነስቲ ኢንተርናሽናልን ያካተተ የህዝብ የኮቪድ ክትባት ጥምረት እንዳለው ባለጸጎቹ ሀገሮች 1.8 ቢሊዮን ነጠላ ክትባቶችን ለመለገስ ቃል ገብተዋል፣ ነገር ግን እስካሁን የላኩት 261 ሚሊዮን ወይም 14 ከመቶውን ብቻ ነው ብሏል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በጤና ዜና እንቆያለን። የዩናይትድ ስቴትስ ሐኪሞች የአሳማ ኩላሊትን በጊዜያዊነት ከሰው የሰውነት አካል ጋር በማያያዝ እንዴት እንደሚሰራ በመከታተል ላይ መሆናቸው ተዘግበዋል። ጥናታዊ ሙከራው መጠነኛም ቢሆን በሕክምናው ዓለም ከተካሄደ የምርምር ስራ እንደተገኘ አንዳች እመርታ የታየና አንድ ቀን የእንስሳትን የውስጥ አካላት የሰው ልጆችን ህይወት ለማዳን በሚደረግ ቀዶ ህክምና ጥቅም ላይ ለማዋል ለበርካታ አሰርታት ሲታለም የቆየ ጥረት ውጤት ነው። ዘገባውን ኤደን ገረመው ታቀርበዋለች። በኒውዮርክ ዩኒቨርሲቲ የላንጎን ሆስፒታል የቀዶ ህክምና ባለሙያዎች ባለፈው ወር ከእንስሳ የተወሰደውን ኩላሊት የአንጎል ህዋሳቶቿ ከሞቱና በህይወት ማቆያ ማሽን ላይ እየተረዳች እንድትቆይ ከተደረገች አንዲት ሴት የሰውነት አካል ሁለት ትላልቅ የደም ስሮች ጋር በማያያዝ የሰውነት ስርዓቷ የሚሰራበትን ሁኔታ በመከታተል ላይ ይገኛሉ። የሙከራ ቀዶ ጥገናውን ስራ ያከናወነውን ቡድን የመሩት የቀዶ ጥገናው ሐኪም ዶክተር ሮበርት ሞንጎምሪ እስካሁን ስላዩት ውጤት ሲያስረዱ በቀዶ ህክምና ከሰው የሰውነት አካል ጋር እንዲገናኝ የተደረገው የአሳማ ኩላሊት እንደተጠበቀው ስራውን እየሰራ መሆኑን ተናግረዋል። ሁሉም የላቦራቶሪ ምርመራዎችና ያደረግናቸው ነገሮች በሙሉ ያሳዩት አንድ ከእንስሳ የተወሰደ አካል በቀዶ ነቀላ ህክምና አማካኝነት ወደ ሰው ልጅ ሰውነት በሚተላለፍበት ወቅት ከሚታዩ ውጤቶች አንጻር የጠበቅነውን ነው ያገኘ ነው። ሁለት ነገሮችን እኒ የመጀመሪያው፣ ቀዶ ሕክምናው በተከናወነ የመጀመሪያው ሰዓታትና ቀናት ውስጥ የሚታዩትን ሰውነት አልቀበል ሲል የሚያሳየውን አይነት ጠንካራ የሰውነት ተቃውሞ ምላሾች አላየንም። ሁለተኛው፣ የተቀየረው ኩላሊት በጥሩ ሁኔታ እየሰራ ነው። ዶክተር ሞንጎሜሪ ና የጥናት ቡድናቸው የሰው ሰብነት ባዕድ ነገር ሲገባበት የሚያሳየውን መቆጣት በቀዶ ንቅለተከላ ወቅት የሚቀሰቀሰውን የካርቦ ሀይድሬት ንጥረ ነገር ካሳማው አንድ ዘረመል በማስወገድ መከላከል ይቻላል የሚል ንድፈ ሐሳብ አላቸው። በኒውዮርክ ዩኒቨርሲቲ የሚካሄደው ሙከራ በመጪው አንድና ሁለት ዓመታት ጊዜ ውስጥ ከመጨረሻ ደረጃ ላይ የሚገኙ የኩላሊት መታወክ ለገጠማቸው ህሙማን ተስፋ ሰጪ የሆነ የሕክምና መንገድ ይሆናል ሲሉ ራሳቸው የልብ ቀዶ ንቅለተከላ ሕክምና የተደረገላቸው ዶክተር ሞንጎመሪ ተስፋቸውን ፈንጥቀዋል። ደቡባዊ ሶሪያ ውስጥ የዩናይትድ ስቴትስ ኃይሎች የሚጠቀሙበት የጦር ካምፕ ላይ በድሮን ነው ተብሎ የተጠረጠረ ጥቃት መድረሱን የዩናይትድ ስቴትስ ባለስልጣናት ገልጸዋል። በጥቃቱ የተገደለም ሆነ የሞተ አሜሪካዊ እንደሌለ ነው ባለስልጣናቱ የተናገሩት። ጥቃቱ የደረሰው ሶሪያን ከኢራቅ እና ከዮርዳኖስ ጋር በሚያዋስነው ድንበር አጠገብ አልታንፍ የተባለ ካምፕ ላይ መሆኑን የተገለጸው የዩናይትድ ስቴትስ የተወካዮች ምክር ቤት የቀድሞ ፕሬዚደንት ትራምፕ አማካሪዎች ከነበሩት አንዱ ስቲቭ ባነን ምክር ቤቱን በመናቅ ተጠያቂ እንዲሆኑ ዛሬ ሐሙስ ድምፅ ይሰጥባቸዋል ተብሎ እየተጠበቀ ነው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮችና ተመልካቾቻችን ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ከአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው የምትከታተሉት። ሐሙስ ጥቅምት 11 2014 ዓ ም አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ30 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 94.3 እና በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። እንዲሁም ዝግጅታችንን በሳተላይት ለምትከታተሉ አድማጭ ተመልካቾቻችን ኢትዮ ሳተላይት ላይ ታገኝናላችሁ። በተጨማሪም የራዲዮ ቲቪ ስርጭታችንን በአማርኛ ድረገጻችን በዩቲዩብና በፌስቡክ በጥራት በቀጥታ መከታተል ይቻላል። አድማጮች አሁን ወደ ቅዳሜው የዕለቱ አብርስ የኢትዮጵያ መንግስት አሸባሪ የሚለው የታጠቀ ቡድን እንደሚጠቀምበት የገለጸውን መቀሌ የሚገኘውን የመከላከያ ማሰልጠኛ ተቋም ዛሬ በአየር መምታቱን አስታውቋል። በሌላ በኩል ትላንት መቀሌ ከተማ ውስጥ እንደተፈጸመ የተገለጸው የአየር ድብደባ አስራ አምስት ሰዎች መቁሰላቸውን በመቀሌ አይደር ሪፈራል ሆስፒታል ሕክምና በመከታተል ላይ የሚገኙ ታካሚዎች ለአሜሪካ ድምፅ ተናግረዋል። በጥቃቱ በተቋማትና በግለሰቦች ንብረት ላይ ጉዳት መድረሱን መቅሌ የሚገኘው ዘጋቢያችን ሙልጌታ አጽብሃ ያነጋገራቸው ነዋሪዎች ገልጠዋል። ሙልጌታ ከመቅሌ ወደ አጠናቀረው ዘገባ ነው የምናልፈው። በትናንትና ዕለት በመቀለ ከተማ መስፊን ኢንዳስትሪያል ኢንጂነሪንግ በተባለ አካባቢ ጠዋት አራት ሰዓት ከሀያ አካባቢ የአውሮፕላን ጥቃት ተፈጽሟል። በዚህም በሰዎችና ንብረት ላይ ጉዳት ደርሷል። በመቀለ አይደር ሪፈራል ሆስፒታል እየታከሙ ከሚገኙ ቢኒያም ካሳ በድብደባው ጉዳት እንደደረሰበት ተናግሯል። አሁን ያው በጥሩ ሁኔታ ነው ያለሁት። ግራጄ ነው የተመታሁት እና አሁን ውስጥም ብረት ተፈናጥሎ እንትን የመታኝ ብረት አለኝ። እሱ እስከሚወጣ እዚህ የተከታተልኩ ነው። መስፍን ትራንስፖርቴሽንና አግሪካልቸር ሜሽነሪስ እና የተለያዩ ፕሮጀክት ነው የሚሰራ። ዲዛይን ኢንጂነሪንግ የባጃጅ ሪዲ እየሰራው ነበር። ኤሌክትሪካል የምትሰራ ባጃጅ፣ እሱን ዲዛይን ንድፍ እንትን እየሰራው ነበር። ከዛ ድንገት በቃ የአየር ድምጽ ሰማን። ወዲያው ድምፁንና ፍንዳታው አንድ ላይ ነው የሆነው በሰከንድ። ከዛ የተፈጠረው እዚህ ጋር ተመታሁኝ። ወደጅ ወጣን ምናምን። ከዛ በመኪና ወደዚህ እንደምመጣ ተደረገ። እዚህ እየተከታተልኩ ነው። ፊሊሞን ዮሐንስ የተባለ በስራ ቦታ ላይ ያለን ነው ድብደባ የተፈጸመው ብሏል። የሩስ ድብደብ እዛ ነው የተመታሁት፣ ቀኝ እግሬ ነው የተመታሁት። ከዛ መራመድ ስለማልችል ወዲ እየተሳብኩ ትንሽ ርቀት ሄድኩና ከዛ የኛ ስታፍ መጥተው ወደ አምቡላንስ ነው ያሳፈሩ የኢትዮጵያ መንግስት ነው የሚሰራ ሰው በኤርፕሌን ሲደበድብ በጣም ነው ከባድ። ከአሁን በኋላ ሰራተኛ ላይገባ ይችላል። እዛ የምትሰራበት ኩባንያ በአየር የምትደበደብ ከሆነ ለምን ብለት ትሄዳለህ? በትናንትና ሁለት በድብደባው አስራ አምስት ሰዎች ቆስለው ለህክምና ወደ አይደር ሬፈራል ሆስፒታል እንደገቡ የሆስፒታሉ የድንገተኛ ክፍል ዳይሬክተር አቶ ግርማይ ለጋስ ተናግሯል። ሁለቱ በጣም ከባድ ጉዳት የደረሰባቸው መሆኑ ገልጸዋል። በነበረው አየር ድብደባ በመሀል ከተማ መስፍን አካባቢ ነበር የደረሰው። ወዲያውን ወደኛ የመጡ አምስት ታካሚዎች ነበሩ። በኋላ ግን ወደ ቤታቸው ተደናግጠው ሂደው የነበሩ እየተሰባሰቡ መጥተዋል። አሁን ቁጥራቸው 15 ታካሚዎች ደርሰዋል። ከነዚህ 15 አብዛኞቹ ከባድ አደጋ የገጠማቸው ሲሆን በተለይ ደግሞ ሁለቱንም ወዲያውን ወደ ኦፕራሽን ክፍል የገቡበት ሁኔታ አለ። ከነዚህ 15 ታካሚዎች አንደኛዋ ነች አምስት አመቷ ነች አንደኛዋ ደግሞ እርጉዝ ነች ስለዚህ የእሷ ሁኔታም የልጇ ሁኔታም ክትትል እየተደረገላት ይገኛል። የሚኖረውን ለውጥ በቀጣይ ያሉ ቀናቶች ነው ሊታወቅ የሚችለው። በቂ የህክምና ቁሳቁስና መድኃኒት ባለመኖሩ በሚገባ የተጎዱ ሰዎች ለማከም አስቸጋሪ እንዳደረገው ዳይሬክተሩ ተናግረዋል። ድብደባው በተፈጸመበት ቦታ ተዘዋውሬ እንዳየሁት በመኖሪያ ቤቶችና ተቋማት ላይም ጉዳት ማድረሱን ተመልክቻለሁ። ሰላማዊ ዜጎች ትኩረት ያደረገ የአውሮፕላን ድብደባ ስርዓቱን ውድቅ ጥልቀቱ እንዲፋጠን ያደርገዋል እንጂ በመሬት ላይ ያለው ሽንፈቱ አይቀይረውም ሲሉም በትግራይ ክልል የክልሉ መንግስት ፕሬዚደንት ተብለው የሚጠሩ የፌዴራሉ መንግስት ደግሞ የአሸባሪ ቡድን መሪ ብሎ የሚከሳቸው ዶክተር ደብረጽዮን ገብረ ሚካኤል ገልጸዋል። ዶክተር ደብረጽዮን በጽሁፍ ባስተላለፉት መልእክት ፋሺስት መሪዎች በመውደቂያ ጊዜያቸው የቀቢጸ ተስፋ ተግባር በሰላማዊ ሰዎች ላይ ያጠቃሉ በማለት ኮንነዋል። የኢትዮጵያ መንግስት በበኩሉም በመቀለ የሚገኘው መስፍን ኢንዱስትሪያል ኢንጂነሪንግ አሸባሪ ብሎ የጠራውን ህወሀት የጦር መሳሪያ ማከማቻ መሳሪያና መጠገኛ በመሆኑ በአየር ኃይል እርምጃ ተወስዶበታል ብሏል። ተመሳሳይ የአውሮፕላን ድብደባ ባለፈው ሰኞ ተካሂዶ የነበረ ሲሆን በጥቃቱም በሰላማውያን ሰዎች ህይወትና የአካል እንዲሁም ንብረት ጉዳት አድርሷል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም አመሰግናለሁ ሙልጌታ። በሌላ በኩል የኢትዮጵያ መከላከያ ሚኒስቴር የህዝብ ግንኙነት ክፍል ዛሬ ባወጣው መግለጫ አሸባሪው ህወሀት ሲል የጠራውና ራሱን የትግራይ መንግስት እያለ የሚጠራው አካል የትግራይን ህዝብ ከህፃን እስከ አዋቂ ለውረራ በማንቀሳቀስ በወሎ ምርስ አቅጣጫ በሀራ ጭፈራ ጭፍራ በኩል አሰማርተዋል ብለዋል መግለጫው አያይዞም የአማራና የአፋር ወጣቶች ከሰራዊቱ ጋር ተሰልፈው እንደ ክልል ኃይሎችና ሚሊሻ በግንባር እየተዋጉ መሆናቸውን ጠቅሞ የአየር ኃይሉም በግንባር መስመሮችና በጥልቀት እየገባ የመሳሪያ ማከማቻ የጥገና ቦታዎችን ማሰልጠኛዎችን የማዝዣ ጣቢያዎችና ሎጂስቲክስ የሚያቀርቡና ሀብት የሚያሸሹ ተሽከርካሪዎችን እንዲሁም ከባድ መሳሪያዎቻቸውን አውድመዋል ብለዋል በሌላ በኩል የህወሓት ቃል አቀባይ አቶ ጌታቸው ረዳ በትዊተር ገጻቸው ላይ ባሰፈሩት መልእክት የአብይ አህመድ የአየር ኃይል ዛሬ ከሰዓት በኋላ መቀሌ የሚገኙ ቦታዎችን ኢላማ ያደረጉ ሶስት የማጥቃት ሙከራዎችን አድርገዋል። እስካሁን የአየር መከላከያ ኃይላችን ህዝቡን መጠበቅ ችሏል። በዚህም መሀል ግን የተዳከመው የአብይ ሰራዊት በየቦታው ከፍተኛ ሽንፈት እያስተናገደ ነው ብለዋል። ይህንኑ በተመለከተ ማምሻውን ከአሜሪካ ድምፅ የተጠየቁ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ህወሓት ይጠቀምበታል የተባሉትን የመከላከያ ማሰልጠኛ ተቋማት በአየር መምታቱን ገልጠዋል። እሱ የቀድሞ የሰሜን እዝ ይዞታ የነበረው እና እንደ ለሰሜን እዝ ወታደራዊ ማሰልጠኛ እና ማዘጋጃ ሆኖ ያገለግል የነበረ ተቋም ነው። በኋላ ሰሜን እዝን በማጥቃት አሸባሪው ቡድን እንደ ራሱ ማሰልጠኛ ወስዶ የራሱን ወታደሮች የሚያሰለጥንበት፣ የሚያዘጋጅበት፣ ልምምድ የሚያደርግበት የስልጠና ወታደራዊ ስልጠና ቦታ ይህ በእንዲህ እንዳለ ህወሓት በአማራ ክልል በተለይ በደቡብ ወሎ ዞን ደሴንና ኮምቦልቻን ለመያዝ ብዙ ኃይል እያንቀሳቀሰ ነው ሲሉ ህዝቡ ወጥቶ እንዲመክት ያለው የአማራ ክልል መንግስት ጥሪ አቅርበዋል። አዲሱ የአማራ ብሔራዊ ክልል መንግስት ርዕሰ መስተዳድር ዶክተር ይልቃል ከፋለ ስራቸውን ከጀምሮ አንስቶ የመጀመሪያቸው የሆነውን የዛሬውን መግለጫ ሲሰጡ ወራሪ ብለው የጠሩት የትግራይ ኃይል የአማራን ክልል በስፋት ለመውረር ቁጥሩ እጅግ ብዙ የሆነ ኃይል ወደ ደቡብ ወሎ እያጓጓዘ ነው ብለዋል። ባህር ዳር ላይ መግለጫውን የተከታተለችው አስቴር ምስጋናው አጠር ያለ ዘገባ አድርሳናለች። ከ21 ቀን በፊት የአማራ ክልልን እንዲያስተዳድሩ የተመረጡት አዲሱ ፕሬዚዳንት ዶክተር ይልቃል ከፋለ የኢትዮጵያ መንግስት በአሸባሪነት የፈረጀውንና እርሳቸው ደግሞ የትግራይ ወራሪ ኃይል ብለው የጠሯቸው ታጣቂዎች በአማራ ክልል ላይ በፈጸሙት ወረራ በርካታ ሰዎችን መግደላቸውንና የቅርቡን ሳያካትት ወደ 500 ሺህ የሚደርሱ ሰዎችን ማፈናቀላቸውን ገልጸዋል። ሰሞኑን ደግሞ በደቡብ ወሎ ዞን በተለይ ደግሞ ደሴንና ኮምቦልቻን ከተማን ለመያዝ በተከፈተ ጦርነት መጠነ ሰፊ ጥቃት እየደረሰ መሆኑን ተናግረዋል። ዶክተር ይልቃል አሁን እየደረሰ ነው ያሉት ጥቃት በአማራ እና በአፋር ክልሎች ላይ የተሰነዘረ እንደሆነም ጠቁመዋል። በአማራና በአፋራ ክልል ጥቃቱ ቢፈጸምም ጥቃቱ የመላው ኢትዮጵያውያን ሕዝብ ጥቃት ነው። ጥቃቱ አማራን ክልል በማውደም የሚመለስ ሳይሆን አጠቃላይ ኢትዮጵያን የማፍረስ እና ምስራቅ አፍሪካን የማተራመስ አጀንዳ ነው። በመሆኑም ትግሉ የአማራና የአፋር ብቻ ሳይሆን የመላ ኢትዮጵያውያን የሚያረጉት ትግል ነው። ዶክተር ይልቃል አሁንም ሆነ ቀደም ብሎ እየተሰነዘረ ያለው ወረራና ጥቃት በአንድ ዘር ላይ ያነጣጠረ ነው በማለት ከዚህ ቀደም ደርሰዋል ያሏቸውን ጥቃቶች ያስታውሳሉ። በማይካድራ በጭና በቆቦ እና በተለያዩ አካባቢዎች ታሪክ ይቅር የማይለው ዘሬን መሰረት ያደረገ ጭፍጨፍ አድርጓል። በደረሰበት ሁሉ መንግስታችንና ሕዝባችን ለዘመናት የገነባውን ንብረት እያወደመና እየዘረፈ ይገኛል። ዶክተር ይልቃል በዛሬው ዕለት የሰጡት አብዛኛው የመግለጫ ክፍል በክልሉ ላይ እየደረሰ ያለው ጥቃት ብዙ ሰዎችን ያሰለፈና መጠነ ሰፊ በመሆኑ በዚያ ልክ ምላሽ እንዲሰጥ የሚጠይቅ ሲሆን በተያያዘም ለተፈናቀሉ ሰዎች የሚሆን የእርዳታ ጥሪም አቅርበዋል። በደረሰባቸው ጥቃት ምክንያት በየቦታው ተፈናቅለው ተቦሳቅለው የሚገኙ ወገኖቻችን በመደገፍ በሀገር ውስጥም በውጭም የምትኖርሩ ወገኖቻችን የበኩላችሁን ተጨማሪ ድጋፍ እንድታደርጉ ጥሬን አስተላልፋለሁ። በሌላ በኩል የህወሓት ቃል አቀባይ መሆናቸውን የሚናገሩት አቶ ጌታቸው ረዳ በትዊተር ገጻቸው ላይ ባሰፈሩት ጽሁፍ ላይ ዛሬ ከሰዓት በኋላ መቀሌ ላይ ሶስት ቦታዎችን ኢላማ ያደረገ የጥቃት ሙከራ መደረጉን ገልጸው ሆኖም የመከላከያ ኃይላችን ሲሉ የጠሩት አካል ህዝቡን መጠበቅ መቻሉን ተናግረዋል። አያይዘው ድል የቀናቸው መሆኑን ተናግረዋል። በሌላ በኩል የአማራ ክልል ፕሬዚዳንት ዶክተር ይልቃል ከፋለ አሁን ያለው ሁኔታ የተራዘመ ትግል የሚጠይቅ መሆኑን ገልጸው የህዝባችን እንባም ይታበሳል ብለዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። አመሰግናለሁ አስቴርን ለዘገባው። አድማጮች ተከታዩ መጽሔት ርዕስ ደግሞ ወደ አዲስ አበባ ይመልሰናል። የአውሮፓ ሕብረት በኢትዮጵያ ላይ የወሰደው አቋም ነባራዊውን ሁኔታ ያላገናዘበ ነው ሲሉ የውጭ ጉዳይ ሚኒስትር ደመቀ መኮንን ለህብረቱ የወቅቱ ሊቀመንበር ማብራሪያ መስጠታቸውን የሚኒስትሩ ቃል አቀባይ አስታወቁ። ግብጽና ሱዳን የሚያደርጉትን የጋራ ወታደራዊ ልምምድ በኢትዮጵያ ላይ ጥቃት ለመሰንዘር እንዳይሆንም አስጠንቅቀዋል። መለስካቸው አማ ተከታትሎታል። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት ጋዜጣዊ መግለጫ ስሎቬንያ የአውሮፓ ህብረት የወቅቱ ሰብሳቢ ሀገር መሆኗን አስታውሰዋል። ከዚህም ጋር ተያይዞ የውጭ ጉዳይ ሚኒስትርና ምክትል ጠቅላይ ሚኒስትር ደመቀ መኮንን ለስሎቬንያው አቻቸው ስልክ ደውለው ህብረቱ በኢትዮጵያ ላይ እያራመደ የሚገኘው ፖሊሲ ለአንድ ህገወጥ ቡድን ያደላ እንደሆነ እንዳብራሩላቸው አምባሳደር ዲና ሙፍቲ ተናግረዋል። ከአራት መቶ ሀያ በላይ እርዳታ የጫኑ ካሚዮኖችን ለወታደራዊ እንቅስቃሴ እየተጠቀመ መሆኑ ሰባው እርዳታ የጫኑ ካሚዮኖችም፣ ሰባቱ የተመድ ሰራተኞች የተባሉት ከተመድ መርህና ደንብ ውጭ በመሄድ ይህን ህገወጥ ቡድን ለመደገፍ መሳሪያ፣ የኮሚኒኬሽን ሳተላይት ወዘት የመሳሰሉትን ወደዛ በመጫን እና በመሳሰሉት ህገወጥ ተግባራት ውስጥ እንደተያዙ ስለዚህ፣ በአጠቃላይ ከቅርብ ጊዜ ወዲህ የታየው የአውሮፓ ፓርላማ ውሳኔ ነባራዊ ሁኔታ ያላገናዘበ መሆኑን ነው ገለጹላቸው። ለ ለስሎቬኒያ ፎረን ሚኒስትር ግብፅና ሱዳን የጋራ ወታደራዊ ልምምድ እያደረጉ እንደሆነና የኢትዮጵያ መንግስት ይህን ድርጊት እንዴት ይመለከተዋል ለሚለው የጋዜጠኛ ጥያቄ ቃል አቀባዩ ሲመልሱ በመሰረቱ ይህን ማድረግ የሁለቱ ሉዓላዊ መንግስታት መብት ነው ብለዋል። ነገር ግን ቀይ መስመር አለ። ቀይ መስመሩ በኢትዮጵያ ላይ በኢትዮጵያ ሉዓላዊነት ላይ በኢትዮጵያ ደህንነት ላይ የተቃጣ ነው ወይ? ይሄ ከሆነ መልሱ ያለው እኛ ጋር ነው ያለው እነሱ ጋር አይደለም። ያለው መልሱ አንድና አንድ ነው። ይህን ባይሞክሩት ይሻላል ነው። ግን ወታደራዊ ስምምነት ለማድረግ አንድ ሀገር መረጋጋት የለበትም ወይ የሚል እንትንም አለ ሱዳን አሁን ለራሱ አሁን ባለበት ነባራዊ ሁኔታ ወታደራዊ ልምምድ ማድረጉ ወደ ባቶ የግብፅ ወደብ በሚጠቀምበት ሰዓት የሱዳን ፖርትራሱ ስራ በፈታበት ሰዓት ከተማው ቆልጢ በሆነበት ሰዓት በዚህ ሰዓት ምን እንደሆነ እንዲሁ ፐርሰናል ኪሪሲቲ ነው የማነሳው ግን መብታቸው ነው በሚል ነው የምናልፈው። ኢትዮጵያን ነጻነት ኢትዮጵያ ለኋላዊነት እስካልነካ ድረስ ዘስካይ ዘሊሚ ብዙ ሊያሳስበን የሚገባው አይደለም። ከተለያዩ ማዕዘናት ወይንም ሀያል አገሮች ለሚመጣው የኢኮኖሚ የእንቅስቃሴ ዕቀባና ማስፈራሪያ የኢትዮጵያ መንግስት ምላሽ ምንድን ነው? እኛ የሚያሳስበን እንደ ኢትዮጵያዊ ዜጋም ኢትዮጵያ መንግስትም ልናስበው የሚገባው ስለ ህዝባችን ሶሊዳሪቲ ብቻ ነው። መፍትሄዎቹ አሁን አውሮፓ ህብረት ውስጥም አይደለም፣ አፍሪካ ህብረት ውስጥም አይደለም፣ አረብ ሊግ ውስጥም አይደለም ያለው የእኛ ሀገር ጉዳይ፣ መፍትሄው እዚህ ነው። ለዚህ ነው ኢትዮጵያ መር መፍትሄ ነው የምንፈልገው የሚል አቋም ነው ለአፍሪካኖች የገለጸው። ከፈረንጆቹም ጋር አንድም ያልተስማማንበት ምክንያት ቅድም እነዚህ ከሚነሱት መፍትሄው ይሄ የውስጥ ጉዳያችን ነው ነው እና ኢትዮጵያ መር የሆነ ነገር ግን አፍሪካ የሚደግፈው አፍሪካ አይደግፍም። በህዳሴ ግድብም እኛ ሶስታችን እንበቃለን። ነገር ግን አፍሪካ አይደግፈን፣ ከዛ ውጭ አትላንቲክ ማዶ አንወስደውም የሚል ነው። በሰሜኑ የሀገራችንም ጉዳይ ይህ የውስጥ ጉዳያችን ነው ነው። በውስጥ ጉዳያችን አትግቡ። በእርዳታ እህል ሰበብ በጆንያ ውስጥ የሳተላይት ኮሚኒኬሽን መሳሪያ የጫናቱ አታምጡ፣ ጥይት አታምጡ፣ ባዙቃ አታምጡ። ይህ ነው እያደረጋችሁ ያላችሁ። እና እጅ በዚህ ደረጃ ልጠመዙን አትችሉም፣ የሚጠመዙንም አይገባም። ይሄ ከሆነ ኢትዮጵያ ወዳጅነት አይደለም። ስለዚህ ለኢትዮጵያ ሰላም እያሰባቸው አይደለም፣ ለኢትዮጵያ ነጻነት እያሰባቸው አይደለም፣ ለኢትዮጵያ መረጋጋት እና እድገት እያሰባቸው አይደለም። ኢትዮጵያን ለማፍረስ ነው ነው። አምባሳደር ዲና ሙፍቲ እነዚህ ወገኖች በኢትዮጵያ ላይ ማዕቀብ የሚጥሉት ወይንም ለመጣል የሚያስፈራሩት ባለማወቅ ወይንም በቀና ልቦና ተሳስተው አይደለም ሲሉም ክርክር ያቀርባሉ። ለጥቅምና የጥቅም ትስስሩን ለማቆየት ወይንም ዘላቂ ለማድረግ ነው ይላሉ። እነዚህ አሁን የሚያስቸግሩ ሰዎች ከዚህ ቀደም ዲፕ ስቴት ውስጥ ነበሩ። 27 ዓመት ይሄን ሀገር ሲመሩ በወታደር ውስጥ ሌላ ወታደር፣ በሲቪል ሰርቪስ ውስጥ ሌላ ሲቪል ሰርቪስ የገነቡ ኃይሎች ናቸው። ዝም ብሎ አይደሉም። በነጋዴ ውስጥ ሌላ ነጋዴ። ይሄን ኃይል ነው ዛሬ ችግር ላይ ያለው። አርሚው ምን አይነት ኮምፖዚሽን ነበረው? እኛ አርሚ ከለውጥ በፊት በጎን ሌላ መሳሪያ በሌላ ፐርፐስ ሌላ ጋር ከማቻ ኃይል ነው ያለው አጠቃላይ አይደለም። እና ይህን ኃይል ለዚህ ያደራጁት ነርቸር ያደረጉት ያዘጋጁት ዝም ብሎ አይደለም። ፍሪላንስ የሚባል የለም ለፐርፐስ ነው። እና ያንን ኃይል ጋር የመሟገት ነገር ነው ያለው የዛን ጥቅም የማስጠበቅ ነገር ነው እንጂ ስለማያውቁም አይደለም። መልሱ ታዲያ ምንድን ነው? የኢትዮጵያ ሕዝብ አንድነት ብቻ ነው የኢትዮጵያ ሕዝብ ትብብር ብቻ ነው የኢትዮጵያ ሕዝብ ጥንካሬ ነው። አይ ፍጹም ይህን አትችሉም ብሎ ኖ ማለት ነው። እንደዛ ፕሪቬይል ያደረጉ አገሮች አሉ። ፕሪቬይል ማድረግ ይቻላል ኢትዮጵያ የተለየች ከሳምንታት በፊት ከኢትዮጵያ በሰባ ሁለት ሰዓታት ውስጥ እንዲወጡ የታዘዙትን የተባበሩት መንግሥታት ድርጅት ሰራተኞችን በተመለከተ ከድርጅቱ በቀረበው ጥያቄ መሰረት ወደ ኢትዮጵያ ይመለሳሉ ወይስ በምትካቸው ሌሎች ሰዎች እንዲመጡ ይደረጋል ለሚለው ጥያቄም ቃል አቀባዩ ምላሽ ሰጥተዋል። እነዚህ ሰባቱ ሰዎች የዮን ሰዎች አይደሉም። የዮን መሪ የተከተሉ አይደሉም። የዮንን ህግ እያፈረሱ ነው ተብሎ ነው የተነገራቸው። ይ ተነግሯቸዋል። አልተነገርንም ካሉ ማለት ይችላሉ። ሊክዱ ይችላሉ። ግን ኦልሬዲ በእነሱ ምትክ ሌላ አምጡ ተቋማቱ አሉ። ተቋማቱን ህግና ደንብ ተከትሎ የሚሰሩ በአገር ውስጥ ጣልቃ የማይገቡ ኢትዮጵያ ውስጥ ሆስፒታል በመክፈት ስም በሽታ የሚያሰራቸው ኢትዮጵያ ውስጥ ንጹህ መጠጥ ውሃ በመክፈት ስም ሀገር እየቆፈሩ የሚውሉትን አያስፈልጉም ነው ፒረን። ይህን ደግሞ ማንም ኩሩ ሀገር ይላል። ትናንሽ ሀገሮች ትንሽ ትልቅ መሆን አይጠይቅም። ሀብታም ድሃ መሆን አይጠይቅም። ያደገ ያላደገ መሆን አይጠይቅም። አገር መሆንን ነው የሚጠይቀው እንደ ማንም ክሩ ሀገር ይህን ነው የሚያደርገው ይህን ካላደረገ አገር አይደለም ማለት ነው ግን በእርግጥ አለም ፌር አይደለች ኮንስኮንስ አለው ቢተር ነው ኦፍኮርስ ኮንስኮንስ የሌለው ነገር የለም ስለዚህ ይህንን በዚህ ደረጃ ነው እየወሰንን የምንሄደው ባለፈው ሳምንት በመካከለኛው ምስራቅ ሀገሮች በስደት ሲኖሩና በከፍተኛ ስቃይ የቆዩ ከስድስት መቶ በላይ ኢትዮጵያውያን ወደ ሀገራቸውን መለሳቸውንም አምባሳደር ዲና ሙፍቲ ተናግረዋል መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን፣ ለዘገባው አመሰግናለሁ። አድማጮች፣ ከኢትዮጵያ ወቅታዊ ጉዳዮችን ከሚመለከቱ ርዕሶች ወደ ሌላ ርዕስ ነው የምናልፈው። አቶ እስክንድር ነጋ ማረሚያ ቤት ውስጥ ድብደባ እንደተፈጸመባቸው ፓርቲያቸው አስታወቀ። አቶ እስክንድር ተፈጽሞባቸዋል በተባለው ድብደባ ምክንያት ዛሬ በነበራቸው ቀጠሮ ችሎት እንዳልተገኙም የፓርቲው ሕዝብ ግንኙነት ኃላፊ ዶክተር በቃሉ አጥናፉ ለአሜሪካ ድምጽ ገልጠዋል። ድብደባው የተፈጸመባቸው ከዚህ ቀደም ያሰጓቸው ስለነበሩ ወደ ሌላ ማረሚያ ቤት ከተወሰዱ በኋላ በድጋሚ ወደ ቂልንጦ በተመለሱ ግለሰቦች መሆኑን የገለጹት ደግሞ ጠበቃቸው ሄኖክ አክሊሉ ናቸው። የኢትዮጵያ መንግስት የኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ስለጉዳዩ ለአሜሪካ ድምፅ በሰጡት አስተያየት ክስተቱ በግለሰቦች መካከል የተፈጠረ አለመግባባት እንጂ ሆን ተብሎ አቶ እስክንድርን ለማጥቃት ታስበው የተደረገ አይደለም ነው ያሉት። ኬኔዲ አባተ በእስር ላይ የሚገኙት የባልደራስ ለእውነተኛ ዴሞክራሲ ፓርቲ ሊቀመንበር አቶ እስክንድር ነጋ በተከሰሱበት የሽብር ወንጀል ክስ ላይ አቃቤ ሕግ ትናንት ጥቅምት አስር ምስክር ማሰማት የጀመረ ሲሆን ዛሬ ለሁለተኛ ቀን በሚቀጥለው ምስክሮችን የመስማት ችሎት ላይ አቶ እስክንድር አልተገኙም። ምክንያቱ ደግሞ ተፈጽሞባቸዋል በተባለው ድብደባ ምክንያት መሆኑን በእስር ላይ የሚገኙ ሌላ የባልደራስ ፓርቲ አመራርን ሪፖርት ዋቢ አድርገው የፓርቲው የህዝብ ግንኙነት ኃላፊ ዶክተር በቃሉ አጥናፉ ለቪኦኤ ገልጸዋል። ዛሬ እስክንድር ችሎት አልተገኘም። ያልተገኘበትን ምክንያት ስንታየ ቸኮል ከእስክንድር ጋር ነብሮች አሰራል ድረስ አመራር ለችሎቱ ሪፖርት እንዳደርገው እንዳቀረበው አንድ እስረኛ ገብቶ ከእነሱ ጋር ያልነበረ እስረኛ እስክንድር እንደምትሞቲ ግንባሩ ላይ እና እግሩ ላይ ቆስሏል፣ እና በዚህ ምክንያት እንዳልቀረበ ለችሎቱ ሪፖርት አድርጓል። ሲታየው አቶ እስክንድር ነጋን ጨምሮ ከእርሳቸው ጋር ክስ የተመሰረተባቸው ሌሎች ከፍተኛ የባልደራስ ፓርቲ አመራሮች ጠበቃ ሄኖክ አክሊሉም ድርጊቱ መፈጸሙን ስለ ማረጋገጣቸው ገልጸው ዛሬ አቶ እስክንድርን በአካል ሊያገኟቸው ቅሊንጦ ማረሚያ ቤት ቢሄዱም ሊያገኟቸው ግን እንዳልቻሉ ምክንያቱን ጠቅሰው ተናግረዋል። አቶ እስክንድርን ለማግኘት ምንቶ ማረሚያ ቤት ዛሬ ከሰዓት ጊዜ የነበረ። ነገር ግን አቶ እስክንድር ከደረሰባቸው ጉዳት አንጻር ወጥተው ለማናገር አልቻሉም። ይህንን ምላሽ አቶ ስልታየው ነግረውኛል። ጠበቆች ሄደን ነበር አላገኘ ናቸው። ዛሬ ጠዋት ይቀጥል ለነበረው ምስክር የማሰማት ሂደት ችሎት ከማቅናታቸው አስቀድሞ አቶ እስክንድር ስፖርት ለመስራት በወጡበት ድብደባው እንደተፈጸመባቸውና ድብደባ ፈጽመውባቸዋል ያሏቸው ግለሰቦች ከዚህ ቀደምም ያሰጓቸው ስለነበር ወደ ሌላ ማረሚያ ቤት ከተወሰዱ በኋላ በድጋሚ ወደ ቂሊንጦ የተመለሱ መሆናቸውንም ጠበቃቸው አብራር አብራርተዋል። ያው አቶ እስክንድር ወደ ስፖርት እንቅስቃሴ ሊሄዱ ሲሉ እዛ ታሳሪ የሆነ አንድ ግለሰብ እና የእሱ ጓደኛ የሆነ ያለምንም ንግግር ያለምንም እንትን መጥተው አቶ እስክንድርን እንደደበደቧቸውና በዛ ምክንያት አቶ እስክንድር ጉዳት እንደደረሰባቸው በተለይም ደግሞ ከቀኝ ዓይናቸው ቅንድባቸው ከፍ ብሎ ጉዳት የደረሰባቸው መሆኑን ከሰምታየው አንደበት ለማረጋገጥ እያለሁ ጉልበታቸው ላይ የመቀጥቀጥ አደጋ እንደደረሰባቸው እና በማረሚያ ቤቱ ክፍላቸው ውስጥ እንደሚገኙ ነው ማረጋገጥ የቻልኩትኝ። እኚህ አሁን የደበደቧቸው ግለሰቦች ሁለት ግለሰቦች ናቸው። እኚህ ግለሰቦች ከዚህ በፊት ማረሚያ ቤት ጉዳት ሊያደርሱባቸው እንደሆነ ስለደረሱበት ለማረሚያ ቤቱ ነግረው ማረሚያ ቤቱ ከቅሊንጦ ማረሚያ ቤት ወደ ቃሊቲ ማረሚያ ቤት የተወሰዱ ናቸው። አሁን እንደገና ትናንትና ነው ተወስዶ ከነበሩበት የቃሊቲ ማረሚያ ቤት እንደገና መጥተው ሌላ ዞንም አይደለም እና አቶ እስክንድር ነጋ ዞን ውስጥ እንዲገቡ የተደረገውና በጣም የሚተዋወቁ በዛ እስር ቤት ውስጥ አቶ እስክንድርና አቶ ስንታየው ማጥቃት የሚፈልጉ ግለሰቦች ናቸው ሰዎች። የኢትዮጵያ መንግስት የኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ስለ ጉዳዩ ለቪኦኤ በሰጡት አስተያየት ክስተቱ በግለሰቦች መካከል የተፈጠረ አለመግባባት እንጂ ሆን ተብሎ አቶ እስክንድርን ለማጥቃት ታስቦ የተደረገ እንዳልሆነ ነው የገለጹት። እኛ ባጣራነው መረጃ መሰረት ተፈጠረ የተባለው የግለሰቦች ደበደበ የተባለው ሰውዬ እና በአቶ እስክንድር መካከል የእርስ በርስ አለመግባባት ነው እንጂ ከሌላ ከሆነ የተደራጀ ወይ ከሆን ተብሎ እሱን ለማጥቃት በሚል የተደረገ አይደለም እና ምንም ግንኙነት የለውም። የበለጠ ደግሞ ከፍትህ ሚኒስቴር ማጣራት ይቻላል። ስለዚህ በማህበራዊ ሚዲያው የሆነ አቶ እስክንድር ላይ ተጽዕኖ ለመፍጠር ተደርጎ ነው እንደ ወዘተ ወዘተ የሚባለው ውሸት ነው። ድብድብም አልተፈጠረም። ወዛት ማጠር የባልደራስ ፓርቲ ህዝብ ግንኙነት ኃላፊ ዶክተር በቃሉ አጥናፉ መንግስት በእስር ላይ የሚገኙ የፓርቲውን አመራሮች ደህንነት ሊጠብቅ እንደሚገባ አመልክተዋል። የማረሚያ ቤቱ ኃላፊ የተናገረው ከእነሱ ጋር ያልነበረ እስረኛ ገብቶ እንደደበደበ ነው የተናገረው። ይህ በሙሉ የእነሱ ክፍተት ነው የሚሆነው ወይም የእስር ቤቱ ክፍተት ነው የሚሆነውስ ተጠያቂ የሚሆነው መንግስት ነው። ለሚደርስበት ማናቸውም አይነት ጉዳት ተጠያቂ የሚሆነው መንግስት ነው። ምክንያቱም አንድ በሕግ ጥላ ስር ያለ እስረኛ ደህንነት ሙሉ መብቱ ይጠበቅለት፣ ሰብዓዊ መብቱ ይጠበቅለት ይገባል። ዛሬ ይውል የነበረውን ችሎት ለመከታተል ገብተው የነበሩ የአቶ እስክንድርን ቤተሰቦች ጨምሮ ከ አርባ በላይ ግለሰቦች አቶ እስክንድር ስለ መደብደባቸው ሪፖርት በቀረበበት ወቅት በችሎቱ ፊት ማልቀሳቸውን ተከትሎ ከችሎቱ እንዲወጡ ከተደረገ በኋላ ፖሊስ በቁጥጥር ስር እንዳዋላቸውና እስከ ምሽት ድረስ እንዳልተለቀቁም ጠበቃ ሄኖክ አክሊሉ እንዲሁም የባልደራስ ፓርቲ ሕዝብ ግንኙነት ኃላፊው ዶክተር በቃሉ ለቪኦኤ ገልጸዋል። አቃቤ ሕግ እስክንድር ነጋ፣ ስንታየው ቸኮልና ቀለብ ስዩምን ጨምሮ በአምስት ተከሳሾች ላይ የአርቲስት ሃጫሉን ሞት ተከትሎ በአዲስ አበባ ከተማ ብሔርና ሃይማኖትን መሰረት ያደረገ ግጭት በመቀስቀስ ወንጀል ክስ መመስረቱ እንዲሁም በእስክንድር ነጋ ላይ ደግሞ ተጨማሪ የሽብር ወንጀልን ለመፈጸም በመዘጋጀትም ክስ ማቅረቡ ይታወሳል። በአቶ እስክንድር ላይ ተፈጽመዋል የተባለውን ድብደባ በተመለከተ የፍትህ ሚኒስቴርን ምላሽ ለማካተት ያደረግነው ጥረት ለጊዜው አልተሳካም። የሚኒስቴሩን ምላሽ እንዳገኘን በጉዳዩ ላይ የምንመለስ ይሆናል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። አመሰግናለሁ ኬኔዲ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ወደ ሁለተኛው አጋማሽ ክፍለ ጊዜ ይዘልቀናል። ቀዳሚውም ወደ ደቡብ ኢትዮጵያ ይወስድናል። ከፓርቲዎች ሪዮተ ዓለምና ፖሊሲ ይልቅ ሀገራዊና ብሔራዊ ጥቅም መቅደም አለበት ሲሉ በአዲሱ መንግስት ኃላፊነት የተሰጣቸው የተፎካካሪ ፓርቲዎች አባላት ተናገሩ። ለተፎካካሪ ፓርቲዎች ኃላፊነት መስጠት የእውነተኛ መድብለ ፓርቲ ጅማሮ ማሳያ ነው ያሉት ደግሞ በሐዋሳ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት መምህሩ አወላሊ የመጨረሻው ግቡ የስልጣን ክፍፍል አይደለምም፣ ብለዋል። የሐዋሳው ዘጋቢያችን ዮናታን ዘብድዮስ የተቃዋሚ ፓርቲ አባላት በመንግስት ካቢኔ ውስጥ መካተታቸውን አስመልክቶ ያሰናዳውን ዘገባ ለዛሬው በዲሞክራሲ ተግባር ዝግጅት እንደሚከትለ አሰናድቶታል። የደቡብ ክልል ሰራተኛና ማህበራዊ ጉዳይ ቢሮ ኃላፊ ሆነው የተሸሙት የኢትዮጵያ ዜጎች ለማህበራዊ ፊት ኢዜማ ፓርቲ አባል ዶክተር ኦንጋዮ ኦዳም መንግስት አዲስ ባቋቋማቸው አዲስ አበነ ውስጥና በመንግስት ኃላፊነቶች ላይ መሾሙን በቀና ተግባርነት ተመልክቶታል። የሀሳብ ልዩነትን እያቻቻልን አቅም ያላቸው ሰዎችን ወደ ኃላፊነት ካመጣን በስልጣን ደረጃ ብቻ ሳይሆን በመንግስት መዋቅር ውስጥ ኃላፊነት ባልሆኑ ቦታዎች ውስጥም በመተማመን አገራችን ወደፊት ማራመድ የምንችለው በእንደዚህ አይነት መልኩ ስለሆነ ድሮ የተለመደው አንድ ፓርቲ አንድ ሲስተም መንግስትና ፓርቲ የማይለይበትን ስርዓት እያከተመ ያለ ይመስላል እና ይሄ ደግሞ በራሱ ሁሉም ዜጋ በአገራችን እድገት ላይ አሻራውን ያሳርፋል የሚል እምነት አለኝ። ነ አሰራሩ እስከ ቀበሌ መዋቅር እንዲቀጥል መክረዋል። ከሁሉም ነገር በፊት ደግሞ የአስተሳሰብ ለውጥ እንዲቀድም አሳስቧል። አሰራራችንም ካስተካከልን ሁሉም የዚህ አገር ጉዳይ ያገባኛል ወደሚለው ይመጣና አንዱ ባይተዋር ሳይሆን ሁሉም አቀፍ የሆነ አካሄድ መሄድ እንችላለን። ያ ደግሞ ልማት ጉዳይ ላይ የጎላ ጥቅም ይኖረዋል፣ ሁሉም ስለሚሳተፍ ማለት ነው። የፖለቲካ አሰራራችን ማሳሰባችን መሰለጠን ይሆናል፣ እየተከባበርን ሌላው ነገ ኃላፊ ሊሆን እንደሚችል ይሰራል ማለት ነው። ሌላው ደግሞ የሴኩሪቲ ጉዳይ ብትወስድ ሁሉም የጋራ ያደርጋል። ምክንያቱም ለአንዱ አተውም እሱ ብቻ ሳይሆን ሌሎች አገራዊ ጉዳዮችንም የጋራ ታደርጋለህ ማለት ነው። እና ጥቅሙ በአንድ ጉዳይ ብቻ ላይ የሚወሰን ሳይሆን በርካታ ጉዳዮች ላይ ስለምንጸባረቅ ጅማሬውን በጣም ፍሽት እናደርጋለን። የተሻለ ነገር ይመጣል ብዬ አምናለሁ። የተሰጣቸውን ኃላፊነት እንደ ድርጅት ተጠቅመው ብዙ ለውጦችን ለማምጣት ማቀዳቸውን ተጠቅሟል። ወደ ኃላፊነት ስንመጣ የህዝብ ኃላፊነት ነው ተሸክም ነው የመንግስት ኃላፊነት ነው ተሸክም ነው እንጂ የፓርቲ ወይም የሆነ የግለሰብ ፍላጎት አይደለም። ስለዚህ ሌሎች ምናልባት በዚህ ደረጃ ወደ ኃላፊነት ያልመጡ ፓርቲዎችም ካሉ እየተጋገዝን እየተረዳዳን አገራችንን አሁን ካለችበት ችግር አላቀን ወደ ተሻለ ቁመና እንድትመጣ የማድረግ ኃላፊነት አለብን። ከኢትዮጵያ ሶሻል ዲሞክራቲክ ፓርቲ የክልሉ መንግስት ልማት ድርጅቶች ተቆጣጣሪ ቢሮ ኃላፊ ሆነው የተሸሙት አቶ ሉምባ ደምሴም የእሳቸውን ጨምሮ የሌሎች ተፎካካሪ ፓርቲዎች ወደ ኃላፊነት ደረጃ መምጣት የአዲስ ምዕራፍ ጅማሩ ነው ብሏል። ስለ ድንበሮቻችን ጭምር ለመነጋገር በአጠቃላይ ስለ ነባራዊ ሁኔታ ለመነጋገር ጊዜ አይሰጥም። እንደ ተፎካካሪ ፓርቲም አንባልም። ተቃዋሚ ነው፣ ጸረ ልማት እየተባለን ነው። ብዙን ጊዜ አታክ የምንደረገው ከዚህ የተነሳ ይሄ ከለውጡ ማግስት የምንሰማቸው የለውጡ አመራር ኃይሎች ያሳለፉትን ነገር በደንብ ሲተነትኑ እና አሁን ካለው ነባራዊ ሁኔታ አጣምረው ከተፎካካሪ የፖለቲካ ፓርቲ ጋር እንሰራለን የጋራ ሀገር ነው ብለው ሲያውጁ ሲነጋገሩ በተግባር ይህንን ሲያሳዩ ለእኛ በጣም ይገርሞናል። አንደኛ ምልክት አየን ተስፋ ሰጪ ምልክቶችን ነው ያየነው። ቀድመን ከዚያ በኋላ አሁን ደግሞ በዚህ በሶስትና በሁለት አመት ተኩል በዚህ መካከል ላይ ተግባር አየን። ይሄ ደግሞ በጣም በሚገርም ሁኔታ መስፋት አለበት። ኃላፊነት የተሰጣቸው አካላት የእነት ስሜት ተሰምቷቸው አገሪቷን የማዳን ስራ እንዲሰሩ በር ይከፍታልም ብሏል። ምክንያቱም የውስጥን የውስጭም ችግር ነው ያለብን። ሉዓላዊነታችንን ደፍጥጠው በሚፈልጉበት ሁኔታ ለመቀየር የተነሱ ኃይሎች አሉ ከውጪ ከሀገር ውስጥም ደግሞ እንደዚሁ የነዛም ተላላኪ ሆኖ ሰፊ ስራ እየሰራ ያለ ቡድን አለ። ያንንም ጭምር ምንጩን ጭምር ማድቀቅ ማጥፋት እንድ ነጥብ ማድረግ መቻል አለብን። ገዢው ፓርቲ የሚያስፈጽማቸው ፖሊሲዎች ከሶሻል ዲሞክራቲክ ፓርቲ ፖሊሲ ጋር የሚጣረስ ቢሆን ፓርቲያችሁ ምን ያደርጋል? የተባሉት አቶ ሉምባም በምንችለው፣ ህዝብን በሚጠቅመው፣ ሀገርን በሚጠቅመው፣ ኢኮኖሚን በሚያሳድግ፣ ማህበራዊ ትስስራችን ደግሞ ወደ ላቀ ደረጃ በሚያደርስ ጉዳይ ላይ ተስማምተን እንሰራለን። የሐዋሳ ዩኒቨርስቲ የፖለቲካል ሳይንስ ና የአለም አቀፍ ግንኙነት መምህር አወላለኝ ስልጣን ክፍፍልና አካታችነቱ ሀገሪቱ የእውነተኛ መድበለ ፓርቲ ስርዓት መጀመሯን የሚያመላክት ነው ሲሉ ተናግሯል። የተለያዩ ሀሳቦች አካቶ ለሀገር ግንባታ ና ለዲሞክራሲ እድገት ማዋል ሀገራችን ወደፊት ለምታደርገው የዲሞክራሲ ና የኢኮኖሚ እድገት ውስጥ ትልቅ አስተዋጽኦ ይኖራቸዋል። ምክንያቱም ቀደም ባለው የዲሞክራሲ ሂደታችን ውስጥ አንድ ፓርቲ ብቻ ከአንድ ፓርቲ የተገኘ ሀሳብ ብቻ የመጨረሻ ሀሳብ ተደርጎ ይወሰድ ነበረ ይሄ አገራችንን በዲሞክራሲም ሆነ በልማቱ ወደ የትን ፈቃድ አረጋት። ምንም እንኳን ስልጣንን ለተፎካካሪ ፓርቲዎች ጭምር መስጥቶ በአዎንታዊነት የሚመለከቱት ቢሆንም ግቡ ግን ይህ አይደለም ብሏል። በተለያየ ፓርቲ ውስጥ የተለያየ ሀሳብ ያላቸው እንደዚሁም ጠንካራ ግለሰቦች ሊኖሩ ይችላሉ። እነዛ ጠንካራ ግለሰቦች የግድ ከአሸናፊ ፓርቲ ውስጥ ብቻ ላይገኙ ስለሚችሉ ከዛኛው ፓርቲ ከእሱ ፓርቲ ውጭ አሁን አሸንፎ ስልጣን ከያዘው የፖለቲካ ፓርቲ ውጭ መመልከቱ በጣም ጥንካሬ ነው። የተለያየ የፖለቲካ ርዕዮተ ዓለም ባላቸው ፓርቲዎች መካከል ስልጣን ማካፈል ወይም ማካተት ያስገኛል ከሚባለው ጥቅሞች ባለፈ ስለሚያስከትለው መዘዝ የተጠየቁት ኃላፊነት ከተሰጣቸው ባለስልጣናት ውስጥ ዶክተር ኦንጋዮ ይህንን ተናግሯል። ዛሬ ሁ ነገሮች አሉ። ለምሳሌ አሁን የአገር ደህንነት ጉዳይ ለአንደኛው ወገን የሚተው አይደለም። ምናልባት በተሻለ መልኩ ሊሰራው ይችላሉ ብለ ታስቀምጣለ ስለዚህ የጋራ የሆኑ ጉዳዮችን በደንብ ለመለየት አሁን እደዚህ አይነት አጋጣሚ እድል ይሰጣል ማለት ነው። በአዋሳ ዩኒቨርሲቲ የዓለም አቀፍ ግንኙነትና የፖለቲካል ሳይንስ መምህሩ አወል አልም ሀሳባቸውን ገልጧል። ዴሞክራሲ የሚገነባው በአንድ ወጥ ሀሳብ አይደለም። አሁንም ቀደም ብሎ በነበረው ስርዓት ውስጥ ፌዴራል የሚመስል ግን አህዳዊ ዲሞክራቲክ የሚመስል ነገር ግን በአንድ ፓርቲ ብቻ የሚመራ መልቲ ፓርቲ የሚመስል ብዝሃ የመድበለ ፓርቲ የሚመስል ነገር ግን በአንድ ፓርቲ ብቻ የሚመራ ስርዓት አሳልፈናል። ያ ደግሞ ሀገራችንን ወደፊት ሻሻግረት አላየ ነው። የኦሮሚያ የአማራም፣ የደቡብና ሌሎች ክልሎች መንግስታቸውን የመሰረቱ ሲሆን በመስከረም ወር የመጨረሻ ቀናት የኢትዮጵያ ፓርላማ የጠቅላይ ሚኒስትር አብይ አህመድን ጨምሮ የተለያዩ የተፎካካሪ ፖለቲካ ፓርቲዎችን አመራር አካትተ የካቢኔያቸውን ሹመት አጽድቆላቸዋል። የፖለቲካ ተንታኞች መንግስት የወሰደውን እርምጃ በአካታችነት አወድሰውታል። ሹመት የተሰጣቸውም የተፎካካሪ የፖለቲካ ፓርቲዎች የመንግስት ባለስልጣናትም ስራቸውን ጀምረዋል። ለአሜሪካ ድምጽ ራዲዮውም ዮናታን ዘብዴዎስ ሐዋሳም አመሰግናለሁ ዮናታን። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ሳምንታዊው ባህልና ማህበረሰብ ከ60 ዓመታት በላይ ኢትዮጵያውያን የሙዚቃ አፍቃሪዎችን በተሰጥኦ ላገለገለው አንጋፋው ድምፃዊ ማህሙድ አህሙድ ክብር የተሰናዳ መርሃ ግብር ሰሞኑን በዚህ በዩናይት ስቴትስ ተካሂደዋል። የማህሙድ አህሙድ የሙያ አጋሮች፣ አድናቂዎች የታደሙበትን ይህን ዝግጅት የተከታተለው ሀብታሙ ስዩም ተከታዩን ለምሽቱ ባህልና ማህበረሰብ እንዲህ አቀናብሯል። በኢትዮጵያ የሙዚቃ ታሪክ ውስጥ ከግማሽ ክፍለ ዘመን በላይ በገናናነት ቆይቷል። ዛሬም በመድረክ ላይ ልዩ መስህቡና እርጅና ባልረድተው ድምፁ የተመለካሽ በረከት መሆኑን ቀጥሏል። ሙሐሙድ አሕመድ መመሰጋገን፣ መከባበር በሕይወት እያለ በዐይነ ሥጋ እየተያዩ ቢሆን ይሻላል ያሉ ወዳጆቹ ከሰሞኑ ልዩ መርሃ ግብር አዘጋጅተው ነበረ። አስተባባሪው ድርጅት አፈኪን ይባላል። ክብር ለሚሰጥ ለሚገባው ክብር የምንሰጥበት ጊዜ ላይ ነው፣ እና ጋሽ ማሙድ እንኳን ደስ ያለ፣ እንኳን ለዚህ በቃ። ይህንን ያህል አመት የህዝብ ፍቅርን ገዝቶ ገዝፎ ነግሶ መቆየት መታደል ነውና እንኳን ደስ አለ። ሁለት፣ ማይክሮፎን አንደኛው መናገሪያ፣ አንደኛው ዝም። በዚህ ዝግጅት ላይ የመሐሙድ የስኬት ዘመናት የወዳጅና የባልደረቦቹ ምስክርነት የተካተተበት አጭር ዘጋቢ ፊልም ታይቷል። እውቅ የሙዚቃ ዘርፍ ባለሙያዎችን ጨምሮ በርከት ያሉ እንግዶችና አድናቂዎች በተገኙበት በዚህ ዝግጅት ላይ ካገኝናቸው የኢትዮጵያ የሙዚቃ ዘርፍ ገናናዎች መካከል አንዱ ፀሐዬ ዮሐንስ ነው። ፀሐዬ መሐሙድን እንዲህ ገልጸዋል። መሐሙድ ለኢትዮጵያ ሙዚቃ ያደረገው አሻራ በዚች ትንሽ ደቂቃ ውስጥ የሚገለጽ አይደለም። መሐሙድ ማለት በኢትዮጵያ የኪነ ጥበብ ውስጥ አንድ መጽሐፍ ማለት ነው። እነሱ የነሱ መኖር ነው እኛን ዛሬ ለዚህ ያበቃል። መሐሙድ ከምንም በላይ ለሙያው ያለው ነገር በጣም ከሚገባው በላይ ማንም ማንም ከማን መግለጽ አስቸጋሪ ነው። ለሙያው ትልቅ ፍቅር አለው። ብዙ ማለት ይችላሉ። ህዝብ ለህዝብ ላይ በዚህ ላይ ደግሞ ሙያተኛነት ብቻ አደለም። ጸባዩን ራሱ የመሐሙድ ፀባዩ በቃ መሬት የሆነ ሰው ነው። ለማንም ሰው ለማንም ሰው እጅ ነስቶ የኖረ ስልሳ ዓመት ያገለገለ የኪነ ጥበብ ሰው ነው ማሙድና። ለዚህ ቀን ለዚህ ቀን እሱን ለማክበር በመገኘቴ በጣም ነው ደስተኛ ነኝ። አዘጋጆቹም ይልመድባችሁ እላለሁ። እንደዚሁ ሳናመሰግናቸው፣ ሳናጨበጭብላቸው ቆመን ከፍ ብለን የሰሩት ነገር ምስጋና ሳናቀርብላቸው ያለፉ ብዙ ብዙ አርቲስቶች አሉና ይሄ ትልቅ ነገር ነው። ድምፃዊ ብርሃኑ ተዘራ በበኩሉ በሙዚቃው ዘርፍ ተተኪ ባለሙያዎች እንዲፈልቁ አንጋፋው መሐሙድ አህመድ የነበረውን መልካም ተጽዕኖ አውስቷል። ጋሼ በህይወት ዘመኑ ለሙዚቃ ያበረከተውን ነገር ተናግሬ አልጨረሰውም። ብዙ አመት 60 አመት በሙዚቃ ውስጥ መኖር ማለት ቀላል አይደለም። በእድሜ መኖር እንኳን በራሱ ትልቅ ነገር ነው፣ እንኳን በሙዚቃ ህይወት ውስጥ ለስልሳ ዓመት ውስጥ ደግሞ ለኢትዮጵያ ብዙ ሙዚቃዎችን አበርክቷል። በጣም እንዲህም ሆኖ ደግሞ ጸባይ ሸጋ ነው። ከሁሉም ሰጋር የሚግባባ ነው። በስራው በጣም ጠንካራ ነው። ለእኛ ደግሞ እስካሁኑ ትውልድ ድረስ ከነሱ ብዙ ትምህርት፣ የስራ ዲሲፕሊን ከነሱ ጠንካራነት፣ በግጥምም በዜማም እነሱ በጣም ጠንካራ ስራ ሰርተው እስካሁኗ ድረስ እንዲደመጥ ሆነዋል ና የነሱ ብዙ ነገሮችን ወደ ኛ አምጥተዋል ና ጋሼ ደግሞ የትዝታው ንጉስ ተብሎ ሁል የተሰጠው ከስራው ጉልበት ነውእና ብዙ ጋሽ ማሙድ ለእኛ ብዙ በረከቶችን ሰጥቶናል። ዛሬ ደግሞ ለዚህ ቀን በመድረሱ እግዚአብሔር የተመሰገነ ነው። በጣም ደስ ብሎናል። ብርሃኑ የምስጋና መርሃ ግብሩን ያዘጋጁትንም መልካም አድርጋችኋል ብሏልን። አዘጋጆቹንም ይህንን ነገር በማድረጋቸው አፈኪን በጣም በጣም ይመሰገናሉ። በህይወት እያለ እንዲህ አይነት የተከበረ ቀን በማድረጋቸው እግዚአብሔር ያክብርልን። እኛ ሁላችንም እንደተከበር ነው የምንቆጥረው። ትክክል ነው። ፋሲል ደሞዝ በተለይ በባህላዊ የሙዚቃ ስራዎቹ የሚታወቅ ሌላኛው ስመ መልካም የሙዚቃ ሰው ነው። የእሱን ሀሳብ ደግሞ ምስማ በዚህ እድሜው ራሱ እንደ ዛሬ እንኳን ሲዘፍን አይታችሁታል። በዚህ እድሜው እንደዚህ መስፍን በጣም እጅግ የሚያኮራና ይበል የሚያሳይ ነው። እድሜ ይስጠው። አሁንም ጋሽ መሐመድ ደሞዝ ሙት በጣም ከፍ ያድርገው። ለእኛ በሶስት ዘመን ይበለው ከክቡር ዘበኛ ጀምሮ የመጣ ያለበት ሁኔታ ጋሽ መሐሙድ በፍቅር ዘፈኑ፣ በሀገር ወዳድነቱ፣ በሁሉ ነገር ገልጬ እንደው በዚህ ቋንቋ ገልጬ አልጨርሰውም እና በጣም ደስ የሚያሰኝ ይበል የሚያሰኝ ነው። እጅግ ደስ ብሎኛል በዚህ ዝግጅት ላይ ለአመታት በመሐሙድ አህመድ ሙዚቃ ህይወታቸውን ያደመቁ፣ መንፈሳቸውን ያስደሰቱ አድናቂዎቹን አግኝቻለሁ። ለምን የተወሰኑትን አስተያየት አንሰማም? እኔ ሰብለ በላቸው እባላለሁ። ዘካሪያስ መኮንን እኔ እንግዲህ ከማቀው ጀምሮ እድሜ ደርሶ ዘፈን መስማት ስጀምር ጀምሮ መሐሙድ አህመድ በቃ የመጀመሪያው እስካሁንም ድረስ ያለ ዘፋኝ ለእኔ። እሱ በእድሜ ትልቅ ነው ከእኔ፣ ከነበርኩበት ግን ከጀመርኩ ጀምሮ በጣም እስካሁን አድናቂው ምንም ዘፋኝ የሚወዳደሩ የለም ብዬ ቆሜ ይከራከራል። በሙዚቃው አድገናል። አገርን አንድ አድርጓል፣ አፋጥሯል እና መሀሙድ ትልቅ ቦታ አለው ሙዚቃው ዓለም እና በየግል የፍቅር ዓለማችን በትዳር ዓለማችን በሕይወታችን ውስጥ ትልቅ ውለታ ውሎል። ስሜ ጤና ዳም ይልማ እባላለሁ። ጤና ዳም ገበያ ወይም ጤና ዳም ይልማ ሽበሽ እባላለሁ። መሀሙድ ማለት ለእኔ ወንድሜ፣ ዘመዴ፣ ቤተሰቤ ምን እንደዚህ ብዬ የምልህ ነገር የለም። የዛሬ ስድስት ዓመት ነው እኛ ያገባሁት። በሌት እድሜ ላይ ነው ያገባሁት፣ ግን ከልጅነት እስከ እውቀት ያለውን ዘፈኑን በሙሉ የዘፈነልኝ ወንድሜ። በገንዘብ አይደለም፣ በነጻ ምንም የማረሰው እድሜ ልኬን እድሜ የማረሰውን ነገር ያደረገልኝ ወንድሜ ነው። ስንቱን አሳለፍኩት፣ ስንቱን አሰብኩት፣ ትዝታ ወዲያየቱት ስንቱን አሳየኸን። ጋሽዬ፣ በጣም ኑርልን፣ እስከ መጨረሻ እድሜ ያለህ ሁን በጤንነት። እንወደዋለን ጋሽዬ፣ በጣም በጣም እንወደዋለን እስከ መጨረሻው። ምሽቱ የተደመደመው አንጋፋው ድምፃዊ መሐሙድ አህመድ ለታዳሚዎቹ ባቀረባቸው የሙዚቃ ሥራዎቹ ነበረ። በነገራችን ላይ መሐሙድ ሰማናኛ ዓመቱን ደፍኗል። የመድረክ ብቃቱን ላየ ግን የመንፈስ ወጣትነት በዓመታት እንደማይወይብ ዕድሜ ቁጥር እንጂ ሌላ አይደለም ሲሉ ለሚሟገቱ ማስረጃ የሚሆን ይመስላል። አብታሙ ስዩም ዋሽንግተን ዲሲ። ሀብታሙስይ፣ ምን አመሰግናለሁ። አንጋፋውን ድምፃዊ ማህሙድ ሀሙድንም እንኳን ደስ ያለ ለዚህ ስለ በቃ ማለት እፈልጋለሁ። ክብራትና ክብረን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላልፈውን ስርጭታችንን ነው። አሁን ከምሽቱ የመጨረሻ ቅንብር ላይ ደርሰናል። ተፈጥሮና አካባቢ የአየር ንብረት ለውጥና የተፈጥሮ ሀብት መመናመን በኢትዮጵያ የመካከለኛው ስምጥ ሸለቆ ባስከተለው ከፍተኛ የዝናብ እጥረትና የአካባቢ ሙቀት መጨመር ሳቢያ ምርት በመቀነሱ የምግብ ተረጂዎች ቁጥር በከፍተኛ ሁኔታ እየጨመረ መሆኑን በድርቅ ምክንያት ምስራቅ ሸዋ በሚገኘው አዳሚቱሉ ወረዳ ብቻ በአንድ ዓመት ውስጥ ከዘጠኝ ሺህ በላይ ከብቶቻቸው መሞታቸውን የኢትዮጵያ የስነ ሕዝብ ጤናና አካባቢ ጥበቃ ወይም በምህጸረቃ በእንግሊዝኛው ፒኤችኢ ኢትዮጵያ በመባል የሚታወቀው ጥምረት አስታወቀ። የጥምረቱ መካከለኛ ስምጥ ሸለቆ ፕሮጀክት አስተባባሪ አቶ አበባየው ካሳዬ ለአሜሪካ ድምጽ እንደተናገሩት ከዚህ በፊት የማይታወቁ የአዘርት በሽታዎች በመዛመታቸው ገበሬው ጽረ ተህዋስያን በመግዛት ከፍተኛ ወጪ ላይም እየተዳረገ ነው ብለዋል። ስመኝሽ የቆየ አቶ አበባየውንና በአዳሚ ቱሉ የሚኖሩ ገበሬዎችን አነጋግራ ተከታዩን ለምሽቱ ዝግጅት አሰናድታለች። የስልሳ ስምንት ዓመቱ አቶ ኒኔ ሆርሲሳ በምስራቅ ሸዋ አዳሚቱሉ ወረዳ ተወልደው ያደጉ ገበሬ ናቸው። በልጅነታቸው የነበረውን አካባቢ ሲያስታውሱም በጥቅጥቅ ደን የተሸፈነ እና ልዩ የተፈጥሮ ውበት የተላበሰ ከመሆኑ በላይ ዝናብ እንደ ልብ ይጥል ነበር ይላሉ። ድሮ በጣም ግሪን ኤሪያ ነበረ። በጣም ክረምትም ሙሉ በሙሉ ነበረ። እዚህ ህዝብ እንኳን ያውቋል። ዝናብ አላቆረት ብሎ ሽማግሌዎች ወደ አንድ አካባቢ ላቂ የሄዱና ዝናቡን ከኛ ላይ ቀንሱ ብሎ ሄዱ ያመለከቱበት ጊዜ እስከ ዛሬ ድረስ ትዝ ይለኛል። የበጋ አውራት ትንሽ ናት። ቢያንስ አምስት ወይም ደግሞ አራት አካባቢ ነው። ማነው ያ በጋ አውራት? ሰዎች ጤና ደግሞ ሰላምና ጤና ጥሩ ሰው ሳመዋቅም ባለትዳርና የስድስት ልጆች አባት የሆኑት አቶ ኒኔ ያ በልጅነታቸው በደን ተሸፍኖ የሚያውቁት መንደራቸው ተራቁቶ ወደ በረሃማነት መቀየሩ ያሳዝናቸዋል። በተለይ ደግሞ ዝናብ እንደ ቀድሞ ባለመጣሉ የተለመደውን በቆሎ በቀላሉ እንዳይዘሩ ስላደረጋቸው ቤተሰባቸው ስጋት ላይ መውደቁን ያስረዳሉ። ሁልጊዜ እየቀነሰ እየቀነሰ ወደ መቀነስ i mm you -hmm. ኢትዮጵያ የምታዩ ክረምት መቀነስ፣ የኑሮ ውድነት፣ የአካባቢ ደን ደስ የምለው ነገሮች በሙሉ ተቀንሰዋል። አየሩ ራሱን በድሮ የቀዘቀዘ ጤነኛ አይደለም። እየቀነሰ እየቀነሰ ወደ መቀነስ የሚሄድ ይመስለኛል። የአየር ንብረት ለውጥ እያስከተለ ያለው የዝናብ መቀነስና የአካባቢ ሙቀት መጨመር አቶ ኒኔ የሚኖሩበት አዳሚ ቱሉ ወረዳን ጨምሮ ምዕራብ አርሲን እንዲሁም የአዋሳን ዙሪያ የሚያካትተው መካከለኛው ስምጥ ሸለቆ ላይ ከፍተኛ ተጽዕኖ እያደረሰ ነው። በተለይ የዝናብ መቀነስ ዋና የአካባቢው የሰብል ምርት የሆነው በቆሎ እንደ ልብ እንዳይበቅል በማድረጉ ማህበረሰቡ በአጭር ጊዜ የሚደርሱና አነስተኛ ምርት ያላቸውን እህሎች እንዲዘራ እየተገደደ መሆኑን የኢትዮጵያ ስነ ህዝብ ጤናና አካባቢ ጥበቃ ወይም በምህጻረ ቃሉ ፒኤች ኢትዮጵያ በመባል የሚታወቀው ጥምረት የመካከለኛው ስምጥ ሸለቆ ፕሮጀክት አስተባባሪ አቶ አበባየሁ ካሳዬ ነግረውናል። በፊት ቢያንስ በቆሎ ከሶስት እስከ አራት ወር ድረስ ያልተቆራረጠ ዝናብ ይፈልጋል። አሁን ደግሞ የዝናብ መጠኑ ስለቀነሰው በሁለት ወር አካባቢ የሚደርሱ ነገር ግን ምርታማነታቸው አነስተኛ የሆኑ የበቆሎ ዘሮችን ነው አሁን ባለፈው ዓመትና ዘንድሮ የዘሩት። ስለዚህ በአጭር ጊዜ የሚደርሰውን ፈልገው ሳይሆን ተገደው እንዲዘሩ ሆኗል ማለት ነው። ሌላው ደግሞ መዝራት እንዳለ ሆኖ ወደ ሌላ ሰብል መቀየር፣ ለምሳሌ ቦሎቄ፣ ጤፍ እና የመሳሰሉትን። ነገር ግን እነዚህ እህል አይነቶች የበቆሎን ያህል ምርት አይኖራቸውም። ስለዚህ ግብርና ተለያዩነት ወይም አግሮባዮ ዳይቨርሲቲ የምንለው የሱም አይነት ይቀንሳል ማለት ነው። ከምርት መቀነስ በተጨማሪ በመካከለኛው ስምጥ ሸለቆ ከዚህ በፊት ታይተው የማያውቁ የአዝእርት በሽታዎች መብዛታቸውም ገበሬውን ለከፍተኛ ችግር እንደዳረገው አቶ አበባየው ያስረዳሉ። በፊት እዚህ አካባቢ በተለይ በመካከለኛው ስምጥ ሸለቆ ቆላማ አካባቢዎች ላይ የበቆሎ በሽታ ያንል አይታወቅም፣ ግን በቆሎ ላይ የተለያዩ ኬሚካሎችን አይረጩም። አሁን ግን የተለያዩ ተዋሲያንና የተለያዩ በሽታዎች መምጣት ይጀምረዋል ማለት ነው። ፈንገሶች፣ ዋግ እና የመሳሰሉት ከዚህ ጋር ተያይዘው አሳደሩ። የተለያዩ ፔስቲሳይዶችን ወይም ጸረ ተዋሲያንን ይረጫል። ጸረ ተዋሲያን ደግሞ ብዙ ጊዜ ዋጋቸው ከስ ያለ ነው። ስለዚህ ለምርት ግብዓት የሚያወጣው ወጪ ከበፊቱ በብዙ እጅ ጨምሯል። ይህን ስልሽ ሰው በጣም ትንሽ አድርጎ ሊያስበው ይችላል። ሶስቴ አራት የራሱ የሚረጭበት ሁኔታ አለ። ስለዚህ ሰፋ ያለ መሬት ያለው አርሶ አደር ለግብአት ወይም ለነዚህ ጸረ አረምና ጸረ ታዋሲያን ምን ያህል ወጪ ሊያወጣ እንደሚችል ያው መገመት ይቻላል። ምርቱም ቀንሶ ግን ለእነዚህ በሽታዎችና ጸረ ታዋሲያን የሚያወጣው ኮስት ሲጨምር ዞሮ ዞሮ ኔት ኢንካሙ ለመቀነስ የመቀነስ ሁኔታ አለ ማለት ነው አቶ ኒኔ እንደሚሉት ለጸረ ተዋሲያን ከሚወጣው ወጪ በተጨማሪ የአፈር መሸርሸር ከጊዜ ወደ ጊዜ መሬቱን ለምነት እያሳጣው በመምጣቱ ገበሬው ማዳበሪያ ለመጠቀም ተገዷል። ድሮ ማዳበሪያ ማልፈልግ ክረምት ያሳግባል መሬቱ። የድሮ አፈርና ያሁኑ አፈር የተለያየ የድሮ አፈር በጣም ሚኒራል እንትን ያለው ነው። የአሁኑ ግን በአመት በአመት በመዳበራ ተቀስጦ ወይም ደግሞ ዝናብ ባቸው ተቃጥሎ አፈሩ ራሱ ተቀይሯል እና ምርት እንደ ድሮ አይደለም እና በግድ እያወጡ ነው በመዳበራ። ካለበለዛ ግን ምንም አይገኙም። የአየር ንብረት ለውጥ ባስከተለው የዝናብ እጥረት ምክንያት በአዳሚ ቱሉ ወረዳ ብቻ በሁለት ሺ አስራ ሶስት ዓመተ ምህረት በ3,700 ሄክታር መሬት ላይ ተዘርቶ የነበረ እህል ሳይበቅል ቀርቷል። ከ1380 ሄክታር በላይ የሚሆን መሬትም ሳይዘራበት ቀርቷል። በዚህ ምክንያት በአካባቢው ድርቅ እየተባባሰ ሄዶ በአንድ ዓመት ውስጥ 9046 ከብቶች ሞተዋል። ከዓመት በፊት በሰባት ቀበሌዎች ውስጥ ይረዱ የነበሩ 13590 ሰዎች ቁጥርም ወደ 20 ቀበሌዎች አድጎ አሁን 54010 ሰዎች እርዳታ ጠባቂ ሆነዋል። አቶ ኒኔም በሚኖሩበት ሀገር ከብቶች የሚበሉት ታተው ሲሞቱ ማየት እጅግ ያሳዝናቸዋል። ድሮ እንስሳት በኪንሰራ ያገኛሉ እንስሳ ከሚሉባት ሰፊ መሬት አለ። ይሄ እንደገና ሁሉ የሚባል ከግራርና የሚወርቆ ፍራፍሬዎች አሉ። ከእንጨቶች ለከብቶች ሱ ይበላሉ። በአሁኑ ጊዜ እንጨቶች ቀርቀፋም ሆነ አጆ ዘጆቲ የሚሰጡትን ዘሮች ከላይ ተራግፎ ከብት የሚበላ አንድን ነገር ወደ መሬት ጠብ የሚል ነገር የለም። ከብቶች የሚበሉት የለም። በአሁኑ ጊዜ ከብቶች ሲታዩ በጣም የሚያሳዝን ነው። ከብት ጠግቦ አይገባም። አንደኛ መሬት የለም ሄዶ የሚበለበት ከብቶች በራ ብዬ ያላቁ የሚበሉት ነገር የለም። የአየር ንብረት ለውጡ ያስከተለው የምርት ማነስ ከሌሎች ሀገራዊ ሁኔታዎች ጋር ተደማምሮ በአካባቢው ማህበረሰብ ውስጥ ያደረሰውን የዋጋ ግሽበትም አቶ አበባየሁ እንዲህ ይገልጹታል። አንደኛ በአካባቢው በዋነኛነት የሚመረተው እንግዲህ ቀደም ብዬ እንደተናገርኩት በቆሎ ነበረ። ባለፈው ዓመት የበቆሎ ዋጋ ከነበረው ዘንድሮ በኦልሞስት ወደ እጥፍ የሚባል አካባቢ ጨምሯል። ባለፈው ዓመት ማክሲመም ወደ አንድ ሺ ብር ነው በኩንታል አካባቢ። አሁን ምናልባት በዘንድሮ ዓመት በተለይ የበቆሎ ምርት እዚህ አካባቢ ከመጥፋት እና ከመቀነሱ ጋር በተያያዘ ከሁለት ሺ እስከ ሁለት ሺ አምስት መቶ አካባቢ በኩንታል ደርሷል የዝዋይ ላንጋኖ አብያታ ና ሻላ ሀይቆችን እንዲሁም በርካታ የዱር እንስሳትና እጽዋትን ጨምሮ ከፍተኛ የብዝሃ ህይወት ክምችት ባለበት መካከለኛው ስምጥ ሸለቆ የህዝብ ብዛት ቁጥር መጨመርና ያንን ተከትሎ የሚመጡ የእርሻ መስፋፋቶች ምክንያት እየተራቆተ መሄዱ ለአየር ንብረት ለውጡ ከፍተኛ አስተዋጽኦ ቢያደርግም አቶ አበባየው ባለም አቀፍ ደረጃ የካርበ ካርቦን ዳይኦክሳይድ ልቀት እያስከተለ ያለው የከባቢ ሙቀት መጨመርም የራሱ አስተዋጽኦ አለው ይላሉ። ዓለም አቀፍ ደረጃ ያሉ የተለያዩ ግሎባል ዋርሚንግ ወይም ለዓለም ሙቀት አስተዋጽኦ የሚያደርጉ ለአየር ንብረት ለውጥ የሚያደርጉ ተጽዕኖች አስተዋጽኦ ያደርጋሉ። በሀገር አቀፍ ደረጃ የተለያዩ ቦታ የሚደረጉ እንደዚሁ ተፈጥሮ ሀብት መመናመን በዚህም አካባቢ አስተዋጽኦ ያደርጋሉ። እዚህም አካባቢ ያለው ሁኔታ ለዚሁ አካባቢ አስተዋጽኦ ያደርጋል። አቶ አበባየው የአየር ንብረት ለውጥ በመካከለኛው ስምጥ ሸለቆም ሆነ በቀሪው የኢትዮጵያ አካባቢዎች እያደረሰ ያለውን ተጽዕኖ ለመከላከል የአየር ንብረት ለውጥ አይበገሬ የሆነ ማህበረሰብ መፍጠር እንደሚያስፈልግ ያሰምሩበታል። የቀሩ የተፈጥሮ ሀብቶችን ለመጠበቅና የተራቆጡትን መልሶ ለማልማትም መንግስት፣ መንግስታዊ ያልሆኑ ድርጅቶች እንዲሁም ማህበረሰቡ በተፈጥሮ ሀብት ጥበቃ ስራ ላይ ማተኮር እንዳለባቸውም መክረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አመሰግናለሁ ስምነኝሽ የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ለዕለተ ሐሙስ ምሽት ያዘጋጀውን እዚህ ላይ አበቃ። ነገ ምሽት በሶስት ሰዓት ላይ መልሰን እንገናኛለን። ክቡራትና ክቡራን አድማጮችና ተመልካቾቻችን አስተናጋጃችሁ አሉላ ከበደ፣ አቀናባሪያችን ብርሃን ኃይሉ፣ ሚሻ ዱብንስኪ ነበር የቴክኒክ መሐንዲሱ። በዚሁ ተሰናበትን። ነገ እንገናኝ። ተናደሩ 시청해주셔서 감사합니